ወይዘሪት ማርታ ቦሮና በደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የ2019 ኢትዮጵያውያን የሁለተኛ ደረጃ ትምህርት ቤት ተመራቂዎች ኮሚቴ አስተባባሪ፣ ይህ ኮሚቴ እንዴት እና መቼ በነማን ተቋቋመ ከሚለው ለምን አንነሳም? እጅግ አመሰግናለሁ ይህን እድል ስለሰጠኝ። ይህ ኮሚቴ ተቋቋመው በደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን በአውስትራሊያ ሜልበርን በሚገኘው ሰበካ ጉባኤ ሀሳብና በወጣቶች ተማሪዎች እና በምእመናን የተዋቀረ ኮሚቴ ነው። የዚህ ዋነኛ አላማው ምንድን ነው? ተመራቂ ተማሪዎቹን በዚህ ልዩ በሆነ ዝግጅት ዳግም ከትምህርት ቤታቸው ባሻገር ማስመረቁ ለማህበረሰቡ ምን አይነት ትርጉም ይኖረዋል? ለልጆቹስ ምን አይነት ያስገኛል? በሚል እሳቤ ነው ይህን ያደረጋችሁት? ቅዱስ ሚካኤል ቤተክርስቲያን ዋና አላማውን መንፈሳዊ አገልግሎቶችን መስጠት ሲሆን ከዚያ ባሻገር መልካም ዜጎችን ለመቅረጽ፣ ለማህበረሰቡ ለቤተክርስቲያን መልካም ዜጋ እንዲሆኑ ልጆችን ለማበረታታት፣ እንዲሁም ደግሞ ትንንሾቹ ታዳጊዎቹ የእነሱን ምሳሌነት እንዲከተሉ ለማድረግ የታሰበ ነው። ስነስርዓቱ በምን መልክ ነው የሚካሄደው? ይሄኛው ከትምህርት ቤቱ የመረቃ ስነስርዓት ለየት የሚልበት በምን መልክ ነው? በእለቱ ምን አይነት ዝግጅቶች ይኖራሉ? ኮሚቴው ሲሰራ ኦልሞስት ከመንዝ በላይ አልፎታል እና የተለያዩ ፕሮግራሞች ይኖራሉ። ልጆቹ በአባቶች በመንፈሳዊ ተመርቀው ራሳቸው ፕሮግራሙን እየመሩ ራሳቸው በዩኒቨርስቲ የጨረሱ ተማሪዎች አሁን ተምሮ አስተምሮ ያሉ ልጆች አሉ። እነሱ መሪ በመሆን ፕሮግራሙን እየመሩ በራሳቸው ሊድ እያደረጉት የተለያየ ፕሮግራም አድርገን ትንሽ መጽሔት በማዘጋጀት እነሱን ፕሮፋይላቸውን ከነሱ ጀምሮ ኢንተርቪው በመጠየቅ ያላቸውን ልምድ ከነበረውት ተማሪዎች በአጠቃላይ ይሄ ነው እና የተለያየ ፕሮግራም ይኖረዋል። አጠር ያለ ከስካ ፋይፍ እስከ ሰብን ነው ብዙ ሰዓት አይኖረንም። በዛ ውስጥ አካተን መልካም ነገር ይዘው እንዲሄዱና ሁለተኛ ነገር ቀጣይነት እንዲኖረው በሚቀጥለው ሲሰሩ ይሄ ኮሚቴ ለወጣቶቹ አስረክቦ እነሱ ደግሞ እንዲቀጥሉት ነው። በየአመቱ እንዲደረግ ነው ሀሳባችን። የአስራ ሁለተኛ ክፍል ሲመረቁ እንደዚህ ልዩ ዝግጅት እንዳዘጋጃችሁት ሁሉ ወደፊትስ ከፍ ብሎ የዩኒቨርሲቲ ምሩቃንንም በዚህ መልክ ለማድረግ ሳቢያ ያላችሁ በቀጣይነት ፕሮግራሙን ያሰብነው ለአስራ ሁለተኛ ክፍል ቱ ታዘን ናይንቲን ለጨረሱት ሆኖ ሳለ የመጀመሪያ ዩኒቨርሲቲ የገቡ ልጆችም ይኖራሉ። እንደገና በቀጣይ ደግሞ በዚህ አመት አስራ ሁለተኛ ክፍል የሚገቡ ልጆችም አሉ እና እነሱን ይዘን እነሱ ከተመረቁ በኋላ ቤተክርስቲያን፣ ዋናው አላማው ምንድን ነው? ልጆቹን በመንፈሳዊ አገልግሎት በጣም በብዙ ነገር ቤተክርስቲያን ውስጥ ናቸው እንዳይወጡም ብዙ የስራ ኃላፊነትን ለመስጠት ነው ሌላው አላማ ማለት ነው። ስለዚህ ፕሮግራሙን ራሳቸው እንዲመሩ ወደፊት ደግሞ ያለውን ነገር አስረክብን አስረድተ ናቸው። በቀጣይነት እነሱ ዛሬ አሁን ዚስ ይር የተመረቁትን ለኔክስት ይር ደግሞ ኔክስት ይር የሚማሩትን እነሱ እየሰሩ ያንን ነገር እንዲቀጥሉ ነው የምንፈልገው። ምክንያቱም ልጆቹ ከቤተ ክርስቲያን እንዳይወጡ ይረዳቸዋል። አገልግሎታቸው ይሰፋል። ሪስፖንሲቢሊቲ እንዲሰማቸው ይሆናሉ። እና አሁን ያለው ኮሚቴ ጊዜያዊ ነው። ስራውን እንደጨረስን ለልጆቹ እናስረክባለን። የሚቀጥለው ደግሞ እነሱ ይዘው እንዲቀጥሉ ነው የምንፈልገው። እንደሚታወቀው ሜልበርን ውስጥ የኢትዮጵያ ኦርቶዶክስ ቤተ ክርስቲያናት ወደ አምስት የሚደርሱ ናቸው። በደብረ ቅዱስ ሚካኤል ቤተ ክርስቲያን እንደ መነሻ ተደርገዋል። ይህ መልካም ተሞክሮ ስኬታማ ከሆነ በመጀመሪያ ሞከራችሁ ላይ፣ ከዛ በኋላስ በሌሎቹ ቤተ ክርስቲያናትም ያሉ ተማሪዎች እንደዚሁ ከመንፈሳዊነቱ ጋር በተያያዘ መልኩ ለነዛ ተማሪዎችስ አንድ ላይ የማድረጉ የማስፋት የማሳደጉ ትልምስ አለ ከወዲሁ? አዎ ኮሚቴው ያመነበት ነገር ነው። ምክንያቱም ቤተክርስቲያን ሀቲ ተብላለች አንድነን ከዚህ በኋላ ያለው ነገር የሚሰራው ነገር ሁሉ በተቻለ መጠን ሁሉንም ያካተተ ቢሆን ነው። እየሰራ ነው ያለ ነው ና ለእያንዳንዱ ቤተክርስቲያናት ጠይቀናል። ልጆች አስራ ሁለተኛ ክፍል የጨረሱ ካሉ ፓርቲስፔት እንዲያደርጉ በኮሚቴ ውስጥም ተዋቅረው አብረውን ስራውን በኃላፊነት እንዲሰሩ ጠይቀናል እና ከእነሱም ያለው ሪስፖንድ እየጠበቅን ነው። በመንፈሳዊነቱ ልጆቹን ለማያያዝ ለማሰባሰብ ተሞክሯል፣ ከቤተ ክርስቲያንም እንዳይርቁ ጭምር በወደፊትም በዛው አገልጋይም እንዲሆኑ ነ የታሰበው፣ ትልሙ አንዱ ያ ነው። ከዛስ ሰፋ ባለመልክ እንዳለ ሜልበርን የሚኖሩ ኢትዮጵያውያን ማህበረሰብ አባላት አስርታዊ ክፍል ሲጨርሱ ከፍ ባለመልኩ ሁሉንም ማህበረሰቡን የሚያካትት ደረጃስ እንዲያድግ የሚል ሀሳብ ቢመጣ ያንን በምን መልኩ ታስተናግዳታላችሁ? አሁን እንግዲህ ይሄ የተጀመረው እንዳልኩ በአጭር ጊዜ የታሰበ ጉዳይ ነው። ግን ጥቅሙ የበዛ ከሆነ ግዴታ ቁጭ ብለን ወደፊት የምንወያይበት ነገር ይሆናል። ሌላው ልጆቹን በተለያየ ዘርፍ ቤተክርስቲያን ማሳተፍ ከራሴ ተመክሮ እኔ ስመጣ ዚህ ሀገር ያንግ ነበርኩኝ። እና መዳን ያለም ና ሁልጊዜ የምለው ነገር ነው መዳን ያለም ቤተክርስቲያን ና ሀይለ ሉል ባለ ውለታዎቼ ናቸው። ላለሁ ከቤተክርስቲያን እንዳልጠፋ የረዱን ናቸው እና ልጆቹ ሁልጊዜ መሰረት ቢይዙ ቲኔጀር እድሜያቸው እንኳን ቢወጡ ወደ ቤተ ክርስቲያን ተመልሶ የመምጣት ፕሮባቢሊቲው ሀይ ነው የሚሆነው እና በተቻለን መጠን ለልጆቹ ቦታ መስጠት ነው። ቅዱስ ሚካኤል ቤተክርስቲያን ትልቁ ዓላማው ብዙ ወላጆችም ሆኑ የሰበካ ጉባኤው አባታችን አስተዳዳሪውም በተቻለ መጠን ልጆቹ ላይ ነው ፎከስ ማድረግ የምንፈልገው በተለይ ትልልቆቹ ላይ። ምክንያቱም ኃላፊነቱን በሰጠሃቸው ቁጥር ተመልሰው ስራ ሲሆን እንደ ግዴታ ስለሆነ ይመጣሉ እና ቤተክርስቲያኑ ብዙ ጥሩ ነገር ለልጆች አለ። ለምሳሌ አርብ የመንፈሳዊ ትምህርት አለ ለሁለት ሰዓት ያህል። እንደገና እሁድ እለት ከቅዳሴ በኋላ እንዲዘምሩ በመዝሙር ከበሮ በመምታት በብዙ ነገር በተለያየ ነገር ኤንጌጅድ እያደረግን እንዳይወጡ፣ እንደገና ስኩል ሆሊዴይ በነበረ ሰዓት አሁን ሎንግ ስኩል ሆሊዴ የነበረ ኤክስትራ ቀን ጨምረን መንፈሳዊ ትምህርት እንደገና ሪክሬሽን በማዘጋጀት ትሪፕ ይዘናቸው በመውጣት እነሱን በሚፈልጉትን መንገድ እነሱን እያያዝን እንደገና ድራማ በመስራት መንፈሳዊ ድራማ በመስራት ሲጨርሱ አንዱን ቀን ፕሮግራም ነበረ እና በጣም ደስ በሚል ሁኔታ ልጆቹ አሳልፈዋል። ይህን ስድስት ዊኩን ሆሊዴ ማለት ነው። በተከታታይ ትምህርቱ ለወሰዱ ልጆች ሰርተፊኬት በመስጠት ያንን ነገር አድርገናል። እና ይህን ሁሉ ነገር የምናደርገው ልጆቹን ለመያዝ ነው። ልጆቹ እንዳይወጡ ከቤተ ክርስቲያን በተቻለን መጠን ማለት ነው። እና ኃላፊነትንም ደግሞ እንዲለምዱ ነው የትልቁ የኛ ሃሳብ አስተማሪዎች ለምሳሌ ቋንቋቸውን አማርኛ ትምህርት ቤት ተከፍቷል። እሱም በቅዱስ ሚካኤል ቤተክርስቲያን አነሳሽነት ከቪክቶሪያ ስኩል ጋር በመሆን አማርኛ ስኩል አለ። ስለዚህ አማርኛም ይማራሉ ቅዳሜ ቅዳሜ ጠዋት ማለት ነው። ስለዚህ ቤተክርስቲያን ሲመጡ አማርኛም ባይችሉ አሁን አስተማሪ ከሌላ ስቴት አስመጥተን በእንግሊዝኛ ምክንያቱም ቃሉን የእግዚአብሔሩን ነገር ፍርሃተ እግዚአብሔር እንዲኖራቸው ከልጅነታቸው ጀምሮ ብናደርግ በሚገባቸው ቋንቋ አማርኛው ወደፊት ከፍም ሲሉ ፍላጎቱም ስላለ የትም አይጠፉም እነዚህ ወንጌልን በእንግሊዝኛ እንዲሰበኩ በማስፋፋት በብዙ ነገር ነው እቅድ ያለን ልጆቹ ላይ ለመስራት እና ለዛ ደግሞ ወላጆቹም የስብካ ጉባኤውም በጣም በጣም ተባባሪ ነው በቤተ ክርስቲያን እንዳያርቁ ነው እና ዋናኛ አላማችሁ የመንፈሳዊ ህይወት ፋይዳው እንዴት ነው የሚገልጹት ከራሶ ተሞክሮ በመነሳት ሰው መንፈሳዊ ህይወት ከሌለው ተስፋ የለው እንደ እንደኔ ማለት ነው ሁሉ ጊዜ ፈሪሃ እግዚአብሔር ያለው ሰው በመልካም ስፍራ ነው የሚውለው። በተቻለ መጠን ከመጥፎ ነገር ትርቃለ፣ ከመጥፎ ሀሳብ ትርቃለ። ስለዚህ መንፈሳዊ ህይወት ለሰው ልጅ ደይቱደይ ለመኖር ተስፋ ነው። ልጆቹ ያንን ነገር እንዲኖራቸው ነው ፈሪሃ እግዚአብሔር እንዲኖራቸው፣ ሰው እንዲያከብሩ፣ የሚኖርበትን ሀገር እንዲያከብሩ፣ ጥሩ መልካም ዜጋ እንዲሆኑ፣ ለህብረተሰቡ ጊቭ ባክ እንዲያረጉ። ይህን ሁሉ ነገር የሚማሩት እግዚአብሔርን ሲፈሩ ነው። መንፈሳዊነት በውስጥ ከሌለ ተስፋ የለህም፣ በቃ የመኖር ተስፋ የለህም። እኔ ይሄ ከራሴ አመክሮ የምናገረው ነገር ነው እና እንዳልኩ ግን በልጅነት ያስከው ነገር ሁልጊዜ፣ የሆነ እድሜ ላይ ስትደርስ ከቤተክርስቲያን ልትወጣት ትችላለህ፣ ግን ተመልሶ የመምጣቱ እድሉ በጣም ሰፊ ነው። በምዕራብ ዓለም ውስጥ የእምነት ጉዳይ እያሽቆለቆለ መጥቷል፣ አውስትራሊያን ጨምሮ። ያ በእርግጥ በመንፈሳዊ ህይወት ውስጥም ባይኖሩ በግል ህይወታቸው በፈጠራም በሳይንስም ሚሆን በሌላ ከፍተኛ ደረጃ የደረሰ አገር ነች አውስትራሊያ። ሌሎችም ቦታዎች እንደዚሁ። ብዙዎች በተለይ ወጣቱ አዲሱ ትውልድ ከእምነት እየራቀ መሄዱ ያ ነው እናንተ ውስጥ ስጋት ያሳደረው፣ እነዚህ ልጆች እንደሌላው ዋነኛ የአውስትራሊያውያን ወጣቶች ርቀው እንዳይሄዱ ከሚል ስጋት ነው። አዎ ምክንያቱም እኛ ሆምወርክ ሰፖርት ግሩፕ አለን። በትምህርታቸውም በአለማዊ ትምህርታቸውም ሰክሰስፉል እንዲሆኑ እንፈልጋለን። በተቻለ መጠን ያንን የምናደርገው መንፈሳዊ ህይወታቸውንም ጎን ለጎን እያስኬድን ነው። እንዳልኩ ነው ልጆቹ የሚፈልጉትን ነገር ሁሉ ለማድረግ ዝግጁ ነን። ምክንያቱም እግዚአብሔርን ይዘው ከሄዱ ህይወታቸው እየተባረከ ነው የሚሄደው። በአለማዊም ሲኖሩ ክፉ ነገር አያገጥማቸውም እና ያንን ውስጣቸው እንዲጸርጽ ነው የምንፈልገው እኛ። ስለዚህ ነው ልጆቹ ላይ በጣም አተኩረን መስራት የምንፈልገው እና የብዙ ወላጆች ስጋት ከራሴ ጀምሮ እኔም ልጅ ስላለኝ እንደምታውቀው ነው፣ አገሩ ለሁሉ ነገር ኦፕን የሆነ ነው። ለሁሉ ነገር የተጋለጡ ናቸው። የሚፈሩት ጎረቤት የለም። እኛ ድሮ ጎረቤት እንፈራ ነበረ። ስለዚህ የሚቆጣቸው አይኖርም እና ዝም ብለው ህይወታቸው ህይወት አልባ እንዳይሆን በተቻለን መጠን እነሱ ውስጥ የእግዚአብሔር ነገር እንዲሰርጽ ነው የምንፈልገው እንዳልኩ ነው በሚገባቸው አማርኛውም ባይገባቸው ግድ የለም በእንግሊዝኛውም በሚገባቸው ከልጅነታቸው የእግዚአብሔሩን ነገር ካወቁት አማርኛውን ቀስ ብለ ይደርሱበታልና፣ በእንግሊዝኛም ሰባኬ በማስመጣት ብዙ እቅዶች አሉ ነው ወደፊት ልጆቹ ላይ መስራት የምንፈልገውና ለዚህ ደግሞ ትልቁ የወላጁ ስጋት እንዳልኩ በዚህ ምዕራባዊ ኑሮ በሚኖርበት ላይ ብዙ ነገር ልጆቹ ቤትም ቁጭ ብለው ሴፍ አይደሉም፣ ውጭ ሞተው ሴፍ አይደሉም። ቤትም ቁጭ ብለው በኦንላይን ምን እንደሚሰሩ የምታውቀው ነገር የለምና ብዙ ስጋት አለብን። ያንን ስጋት ለመቅረፍ ግን ብንችል ልጆቹ በምኩራቡ፣ በቤቱ፣ በእግዚአብሔር ቤት ቢኖሩ በትንሹም ቢሆን ተርባይቤ ማድረግ እድላቸው ነው ብለን ስለምናስብ ነው። አሁን እንዳነሱት በመንፈሳዊ ብቻም ሳይሆን በዓለማዊም ትምህርት ከፍ ያለ ደረጃ ላይ እንዲደርሱ የምናበረታታለን ብለዋል። የበርካታ ስደተኞች ወይም መጤዎች አብዛኛው አውስትራሊያ ውስጥ ወይም በሌላው የስደት ዓለም ውስጥ ከፍተኛ ደረጃ ላይ ደርሰው ያሉት በትምህርት ገፍተው የስደተኞች ልጆች ናቸው። ብዙ ጊዜ ከሀገሬው ይልቅ በኢትዮጵያውያን መካከልም እንደዚሁ ጥሩ መንገድ ላይ ጅማሮ ላይ ነው ያሉት። በእርግጥም የመጀመሪያው ትውልድ ልጆች ስለሆኑ ገና ብዙም ውጤታቸው ጎልቶ ላይታይ ይችላል። በዛስ ዘርፍ በአለማዊ ትምህርቱ ያለመግፋት ጉዳይ ያለ አስራወታ ክፍል ሳይጨርሱ ትምህርት ቤት ጥለው የመውጣት ሁኔታዎች ሁሉ ይታያሉ ማህበረሰብ ውስጥ ያስ ምን ያህል ያሰጋቸዋል? ከመንፈሳዊ የሞራል ኮምፓስ ከመሳት ባሻገር አለማዊ ትምህርት ላይም ገፍተው ዳር እንዲደርሱ ለማድረግስ በዛ ዘርፍስ ምን አይነት ጥረቶች ነው እያደረገ ያስባችሁት ወይም እስካሁን እያደረጋችሁ ያላችሁት፣ ወላጅ ትልቁ ድርሻ ያው በምችለው ወላጅ ቱተርን በመክፈል ራሳቸውን በመርዳት ልጆቹን በተቻለ እስከተቻለ ድረስ ይሞክራል እያንዳንዱ ወላጅ። በተጨማሪ ቤተ ክርስቲያኑ ግን የሆምወርክ ሰፖርት አለው። ኤቭሪ ዌንስዴይ ከሲክስ ከኤት ኦክሎክ ያንን አስተማሪ ቀጥሮ ልጆቹ ችግር ካለባቸው የሚረዳቸው ማለት ነው። ምክንያቱም ትልቁ እንደውም እዚህ ሀገር ሴሌብሬት መደረግ አለበት ብዬ ሁል ጊዜ ማስበው ይር ትዌልቭን የጨረሰ ሰው ነው። ያንን ካደረገ የትምህርት ጥቅሙ ይገባዋል። ከዛ በኋላ ያንን ግን ድሮፕ አውት ካደረጉ በጣም ችግር ነው፣ ወደ ራሳቸው ለመመለስ እና በተቻለን መጠን ልጆቹን በተለያየ ነገር ሰፖርት እናደርጋለን ትምህርታቸውን በተመለከተ። ስለዚህ አንዱ ያው ቅዱስ ሚካኤል ቤተክርስቲያን ካደረገው ትልቁ ነገር የሆምወርክ ሰፖርት ግሩፕ ነው። እና እሱም እየተካሄደ ነው። የምረቃው ስነ ስርዓት የት ነው የሚካሄደው? መቼ ነው የሚካሄደው? በዛስ ላይ የሚገኙ ታዳሚዎች እነማን ይሆናሉ? ይሄ ፕሮግራም የቀረጽንበት አንድ ትልቁም ነገር ለዚህ ነው። እነዚህ ልጆች አስራ ሁለተኛ ክፍል ጨርሰዋል። አንድ ማይልስቶን ተሻግረዋል ማለት ነው። ስለዚህ እነሱን ሲያዩ ትንንሾቹ የኔ ልጅ ደግሞ እነሱን በማየት አንድ ነገር ጭንቅላት ውስጥ እንዲሰርጽ ስለፈለግን በጠቅላላ በሜልበርን የሚኖሩ እያንዳንዷ ቤተክርስቲያን ያሉ በቅዱስ ሚካኤል ቤተክርስቲያን ያሉ ወላጆችም ህጻናቶችም በተሰበሰቡበት በደብረገነት ቅዱስ ሚካኤል ቤተክርስቲያን ግቢ ውስጥ ነው የሚደረገው ሳተርዴይ ሲክስቲንስ ከፋይፍ እስከ ሰብን ባለው ሰዓት ነው እና ማንኛውም ሰው የዚህ ፕሮግራም ተሳታፊ ነው። መልካም። ወይዘሪት ማርታ ቦሮና በደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የ2019 ኢትዮጵያውያን የሁለተኛ ደረጃ ትምህርት ቤት ተመራቂዎች ኮሚቴ አስተባባሪ ስለ ቃለ ምልልሱ እናመሰግናለን። ሳቢያችሁ ለስኬት እንዲበቃ ምኞታችን ነው። እኔም አመሰግናለሁ።